the voice of America. በአማራ ክልል በተለይም ከሚሴ ልዩ ዞን ውስጥ በሚገኙ የባቲ የከሚሴና ሮቢት ከተሞች ነዋሪ በሆኑ የንግድ ባለንብረቶች ላይ ጥቃት መካሄዱ ተሰምቷል። ጥቃቱ የከፋ ነበር የተባለው ደግሞ ባቲ ውስጥ በወርቅና በሌሎችም የንግድ ዘርፍ ላይ በተሰማሩ የትግራይ ተወላጆች ላይ እንደሆነ አንዳንድ ያነጋገርናቸው ናቸው የጥቃቱ ተጋላጮች ገልጸውልናል። ይህንኑ በተመለከተ ከአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እንዲሁም የአረና ትግራይ ፓርቲ ያወጣውን መግለጫ አካቶ አዲሱ አበበ ተከታዩን አጠናቅሯል። የግጭቱ መነሻ ባለፈው ቅዳሜ እንደ አዲስ አበባው ለጠቅላይ ሚኒስትር አብይ አሕመድ አመራር ድጋፍ ለመስጠት ባቲ ውስጥ የተጠራው ሰልፍ እንደነበር፣ ሆኖም በዚያ ሳቢያ ግጭት መከሰቱን ነው ያነጋገርናቸው ሰዎች የገለጡልን። የትግራይ ክልላዊ መንግሥት ስለ ሁኔታው እንዲያብራራልን ወደ ቃል አቀባዩ አቶ ረዳይ አለፎም ዘንድ ያደረግነው የስልክ ጥሪ አልተሳካም። ወደ አማራ ክልል የኮሚኒኬሽንስ ቢሮ አቶ ንጉሱ ጥላሁን ዘንድም ያደረግነው የስልክ ጥሪ ስልኩ በተከታታይ በመያዙ አልቀናንም። ይሁንና በዚህ ጉዳይ ላይ ለትግርኛ ቋንቋ ክፍል የሰጡትን አግኝተናል። እነሆ አሁን የክልሉ የጸጥታ መዋቅርና አመራሮች ተመድበው እዛ ሄደዋል። ስለዚህ ዋናው ነገር ማረጋጋት ስለሆነ እዛ ሄደዋል። ከዛ የዘለለ ጉዳቱንም አይነቱንም ትመልላቸዋል። ወዴት ነው የተላኩት? አሁን እዛ ቦታው ባቲ አካባቢ ማለት ባቲ ብቻ ነው እናንተ የደረሳችሁበት ወይም የደረሳችሁት ሪፖርት አጠቃላይ ይህን በተመለከተ መረጃውን እንዳገኘ በዝርዝር ይሰጣል። የአረና ትግራይ ፓርቲን በበኩሉ ድርጊቱን አውግዞ መግለጫ እንዳወጣ ሊቀመንበሩ አቶ አብርሃ ደስታ ገልጸውልናል። የደረሰው ያው የትግራይ ተወላጆች አሉ እዛ አካባቢ የሚሰርተው የሚወሉ ሲቪል ሰላማዊያን ሰዎች ናቸው። የሆነ ችግር ተፈጠረ ተባለ። ችግሩ ግልጽ አይደለም፣ ግን የትግራይ ተወላጆች እየተጠቀሙ ነው ችግር እየፈጠሩ ነው ተብለው ደግሞ በጸጥታ ኃይሎችም እየተያዙ እየተወሰዱ ድብደባም ተፈጽሞባቸዋል። አንድ ሰው መሞቱ እየተነገረ ነው ያለውለን መረጃ እና ይህን አውግዘን ነው መግለጫ ያወጣ ነው። አንድ ሰው በብሔሩ ምክንያት፣ ቋንቋ ምክንያት ጥቃት ሊደርስበት አይገባም ብለን ነው መግለጫ ያወጣ ነው። ከዛ የደረሰን መረጃ እኛ ምንም ሳናደርግ ትግርኛ ተናጋሪ በመሆናችን የትግራይ ሰዎች በመሆናችን ምክንያት ነው ት እየደረሰብን ያለው ነው ያሉን። ይህን ያላችሁ ማን ነው? ደግሞ ከዛ የሚወጡ ሰዎች ናቸው። ለቢሮ መጥተው መረጃ ያደረሰ የአደጋውን መጠን በተመለከተ አንድ ሰው እንደሞተ ሰምተናል ብለውኛል። የቆሰሉ ምን ያህል ናቸው? የሟቾች ቁጥርም ደግሞ ያው አንድ ብቻ ነው እስካሁን አሁን የናርሰው እስከምናወራበት ጊዜ ድረስ የሰማሁት እስከ አሁን ድረስ አንድ ሰው መሞት ነው። ሌሎቹ ደግሞ ጥቃት ይወሰቧቸዋል። ታስረው የተያዙም አሉ። ለምን እንደተያዙ ግልጽ ባይሆንም ይሄ ነው ያለኝ መረጃ። ስማቸው እንዳይገለጥ የጠየቁና ጥቃቱ ደረሰብን ያሉ ሁለት የትግራይ ተወላጆችንም አነጋግረናል። ቀጣዩ እንግዳ ንብረታቸው ላይ ምን እንደደረሰ የሚያውቁት ነገር የለም። ግን ስለፈራሁ ብቻ እዚያው ባቴ ውስጥ ተደብቄ ነው ያለሁት ብለውኛል። እንግዲህ ያላየ ነው። ተደብድበዋል፣ እዛ ያሉ ጓደኞቻችን ተዘርፈዋል። እኔ ደህና ነው እንግዲህ ብራ ልከፈት ስላቸው እኔ ደህና ነው ምን እንትን አላለን። እጅም አላየሁትም። የት ነው ያሉት እርስዎ? እዛው እዛው ነው ያለው። ጉባቴ ነው ያለት። እና መዘረፍ አለመዘረፉንም አያውቁም። አላወቁም። እንግዲህ እጅ ያዋለሁ ና ከዛ በኋላ ነው እንትን የሚሆነው። ሌሎቹን የሚያውቁት አለ። ቤታቸው የተዘረፈ ንብረታቸው በሌቦች የተሰረቀ ሄዳሉ ተፈባቸው የተወሰደባቸው አሉ። ግን አይተነውም፣ ማናቅ እንግዲህ በጣም ያሳዘ። ከየት ነው ግን ይሄ የሆነው? እነማን ናቸው ይሄን አረጉ የሚሏቸው ማን ያውቃቸዋል? እንደዚህ ማንም አያውቃቸውም። እኛም እኔ በበኩሌ ማወቀው ሰውም አላየሁም እዛው ላይ እኒህኛው ደግሞ ባቲ ውስጥ በወርቅ ንግድ ላይ የተሰማሩ ባቲ ውስጥ ለረጅም ጊዜ የኖሩ የትግራይ ተወላጅ ናቸው። አሁን ግን ይላሉ ሸሽቼ ሌላ ቦታ ነኝ። ቅዳሜ ዕለት በተፈጠረው ግርግር ምክንያት ነው ወደ መቀሌ ሊሄድ የቻልኩት። ህብረተሰቡ ቅዳሜ በቀን አስራ ስድስት በተደረገው የዶክተር አብይ ድጋፍ ሰልፍ በኋላ ላይ ግን ከድጋፍ ወደ ተቃውሞ እና ግለሰቦች ቤት መስበር፣ ግለሰቦችን ማጥቃት ወደ አንደዛ አይነት ተቀየረ። በዋናነት በትግራይ ተወላጆች ሆቴል ያላቸው የአማራ ተወላጆች እና አንዳንድ ግለሰቦች ነው። እርስዎ ላይ ምን ደረሰ? እኔ ላይ የደረሰ እንግዲህ ወርቅ ቤት ንግድ ስራ ነበረ ተሰማራሁት። ለስድስት አመት ያህል ስራ ቆይቻለሁ። የኔም ቤት በብዛቱ ነው ሰብረው በመግባት እዛ የነበረውን በሙሉ ለሀብት ብር፣ ወርቅ የውጭ ብር ጌጣ ገጥ እንዲሁም የውጭ ወርቅና የሀገር ውስጥ ወርቅ የነበረው ሙሉ በሙሉ ሙሉ በሙሉ መቶ ፐርሰንት በሚባል ደረጃ አንዳንድ የሚያስፈልጋቸውን እቃ ከወሰዱ በኋላ የቀረውን እቃ ጠረጴዛ ሆን ምንም አንዳንድ የሚጠቀምባቸው ማቴሪያሎችን ሰባብረዋቸዋል። ዱቄት ሆኖ ነው ያገኘውት ቤቱን በአጠቃላይ። እነ ማን ናቸው እንዲህ ያደረጉት? በጭራሽ የማላውቃቸው ሰዎች ናቸው። የባቲ ልጆችም አይመስሉኝም። እኔ ከማውቃቸው ግለሰቦች መካከል አይደሉም። ምንም እኔ የማውቀው ሰው አልነበረም። ከባቲ ውጭ የመጡ ናቸው ማለት ነው ነው ብዬ በእርግጠኝነት መናገር አልችልም። ምክንያቱም እኔ ሰዎቹን ፊታቸውን ከዚህ በፊት አይቻቸው ማለቀት ነው። በእርግጥ እዛ ከተማ ላይ ለሚኖር ሰው እንደ እኔ ይህን ያለ አመት ለኖረ የባኪን ሰው ለማወቅ በጣም ቀላል ነው። ከተማዋ ጠበብ ያለች ናት። ሁሉም አንዱ ከአንዱ ይተዋወቃል። ነገር ግን እኔ በዛ ሰዓት ትካፍ ያደርሱ የነበሩ ግለሰቦች በጣም ብዙ ናቸው። ፊታቸውም አዲስ ነው የሆነብን ከሌላ ቦታ የመጡ ናቸው ብዬ ነው እንደ እኔ ግምት። ለጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት ሰልፍ ተካሂዶ ከሰልፉ በኋላ ነው። ይሄ ጥቃት የተጀመረው ብለውኛል ለድጋፍ ሰልፍ የወጡ ሰዎች ሰምቻል። በሁለት አይነት ባንዴራ ነበረ ሲያደረገ የነበረ በአንዱ በኦሮሞ ባንዴራ ነው ወይም ደግሞ ሁለተኛው የኦነግ ባንዴራ ነው የነበረው፣ እና የኢትዮጵያ ባንዴራ እንኳን አይታይም ነበረ በሰልፉ ላይ የኢትዮጵያን ሰንደቅ ዓላማ እኔ በበኩሌ አላየሁም በጭራሽ ቀይ አረንጓዴ ቀይ አይነት ከለር ያለው። በዛ አይነት ባንዴራ ነው አድርገው የነበሩት። ያውቁታል፣ የኦነግን ባንዴራ እንደሰው፣ በእርግጠኝነት ባላቀውም፣ በፌስቡክም በአንዳንድ ሚዲያ ሲተላለፍ የምናየው ባንዴራ ተመሳሳይ ባንዴራ ነው ኦነግ ተብሎ ከሚተላለፈው ባንዴራ። ጥሩ ግን እርስዎ፣ ይሄ ግጭት በእናንተ ላይ የደረሰው ግጭት ሆን ተብሎ ዘር ተኮር ነው ብለው አልቀድም። እንዴት እንደዛ ፈረጁት? በዋናነት ወርቅ ቤት ስራ ላይ የተሰማሩት ሙሉ በሙሉ ትግሬዎች ናቸው። የአማራ ቤቶችም በእርግጥ የተመቱ አሉ፣ ሁለት ቤቶች ሆቴል ንግድ ስራ ላይ የተሰማሩ ብዙ ንብረት ወድሞባቸዋል። ትግሬ ቤት ሆቴሎችም ትን ወድሞባቸዋል። ግን ይሄን ለማለት የቻልኩት ለምን መሰለ ስብሰባው ላይ የነበሩ አንዳንድ ወጣቶች ጩቤ የሚሆን ግሌ የሚይዘው ሲፈክሩ የሰማናቸው በራሳችን ይሄ ግሌ ግመል ለማረድ ብቻ ሳይሆን ትግሬ ለማረድ ወያኔ ለማረድ ነው። እኛ በእርግጥ ብሔራችን ትግሬ ብንሆንም ወያኔ እንወክላለን ማለት አይደለም። በስም ትግሬ ወያኔ ነው ተብሎ መፈረጅ የለበትም። ከመፈክሮችም ጋራ የተያያዘ ስንሰማቸው ከነበሩ አባባሎችም ጋር ነው። ምናልባት የብሔር ተኮር ጥቃት ነው ዘንድ ያጫልኩት። ዮሴፍ አያሌው ይባላሉ የአማራ ተወላጅ ናቸው። በሆቴል ንግድ ላይ የተሰማሩና ጥቃት የደረሰባቸው ናቸው ተብሎ የተነገሩኝን ሰው ስልካቸውን ሞክሬ አያነሱትም ណាមេមលករណាញ